ደጋፊ የሌላቸውን አረጋውያን ለመንከባከብ ሩቅ መሄድ ድርጅት እስኪያቋቁሙም መጠበቅ አላስፈለጋቸውም። ከሁለት ዓመታት በፊት በሕይወታቸው የመጨረሻ ምዕራፍ ላይ የነበሩትን ወላጅናታቸውን ፈቃድ በመጠየቅ በጎውን ተግባር በመኖሪያ ቤታቸው ጀመሩ። ዛሬ ውድ የአረጋውያን በጎ አድራጎት ማህበር በሚል የሚጠራው ድርጅት ስራ የጀመረው በዚህ መንገድ ነው ይለናል እስክንድር ፍሬው። በቀጣዩ ህይወት በቀበሌ ዝግጅት እንስማ። አዲስ አበባ ቶታል ሶስት ቁጥር ማዞሪያ ተብሎ የሚጠራ አካባቢ በተለመደ ኢትዮጵያዊ ደግነት የተጀመረ አዛውንቶችን የመንከባከብ ተግባር ወደ በጎ አድራጎት ማህበር አደገ። ራሳቸውም የእድሜ ባለጸጋ የነበሩት ወይዘሮ ውዴ ፋንታ የእድሜ አቻዎቻቸውን መጎብኘት፣ አስፈላጊውንም ድጋፍ ማድረግ የሚያረካቸው ነበሩ። ልጆቻቸው እንደሚገልጹት ይህንን የበጎ አድራጎት ተግባር በመኖሪያ ቤታቸው ለመቀጠል የፈለጉት የወይዘሮ ውዴ ልጆች ሐሳቡን ለእናታቸው ያካፈሉትም እርሳቸው ከዚህ ዓለም በሞት ከመለየታቸው በፊት ነው። ከልጆቻቸው አንዷ ውቤ ወልዳ ማኑኤል ይህንኑ ነው ያስረዳችው። አረጋውያንን ማገልገል መርዳት ልንጀምር ነው። ይህንን ግቢ ለአረጋውያን ሆኖ ለችግር የተጋለጡ አረጋውያንን ቤት ድረስ በማምጣት ልንመግብ ድሮ አንቺ ታደርጊ የነበረውን ልናረግ ነው ብለን ስንጠይቃ፣ ከሆነላችሁ እጅግ በጣም ደስ ይለኛል። ይሄማ ከሆነ እኔ አልሞትኩም ማለት ነው። ነው ያለችው። ይህንን ነበር ያለችው። እና ይህንን ይመስላል። ያኔ ታማው ነበር እሳቸው ታማ አልጋ ላይ ነበረች ው በነገራችን ላይ እናታችን በ93 ዓመቷ ነው ከዚህ ዓለም يا اللي فشتو؟ ماشين በዚህ ሁኔታ አረጋውያንን መደገፍ የጀመሩት የዚህ ቤተሰብ አባላት ውድ የአረጋውያን የበጎ አድራጎት ማህበር የተሰኘ ድርጅት አቋቁመዋል። ማህበሩን በቅርበት የምትመራው ውቤ ወልዳ ማኑኤል ከወላጅ እናታቸው የበጎ አድራጎት ትዝታ በመነሳት ታብራራለች። አረጋውያን ላይ በተለይ በጣም ታተኩር ነበረ። አካባቢያችን ላይ ያለው አረጋውያንን በጣም ትረዳ ነበረ። ያው አረጋውያን ከጊዜ በኋላ የደከሙ እያረጁ ሲሄዱ ቤት ይቀራሉ። ቤታቸውን በሚቀሩበት ጊዜ እንኳን የቤት ለቤት እንክብካቤ ታደርግ ነበረ እና ብዙ ጊዜ እኔ ነበርኩ የመላከው የሚሄደው ማደርግላቸው እና በዛ ያንን የእናታችንን ተሞክሮ ይዘን ነው ወደዚህ ስራ የመጣ ነው ማለት ነው። እናታችሁ ለምሳሌ የት ነበር የሚያገኛቸው አረጋውያኑን? እራሳቸው አረጋውያኑ አንኳኩ ተውርዱን ሲሉ ነው? ከእናታችሁ ልነሳ ብዬ ነው። በምን መንገድ ነበር የሚያገኛቸው አብዛኞቹን? ብዙ አመት ለብዙ አመት ስለሆነ እዚህ አካባቢ የኖረችው? የምታውቃቸው አረጋውያኖች አሉ። ለችግር የሚጋለጡ አንዳንዶቹ መጥተው ድጋፍ ይጠይቃሉ። የቀሩትን ደግሞ በወሬም ከሰማች ከሌኮ በጣም ተቸግሮ እንዲሆኑ ታሞ ምናም የሚባል ነገር ከሰማች ያለበት ቦታ ድረስ ሄዳ ትረዳ ነበር። እንደሱ አይነት አገልግሎት ነው የምትሰጠው የምትሰጠው አገልግሎት የእሷ እንደዚህ እንደኛ ህጋዊ የሆኑ ህዝብ አስተባብራ መዋጮ ሰብስባ ምናምን ሳይሆን የራሷን ሳንቲም ከበጀቷ ላይ ቆጥባ የምታገኛትን ነበር የምታደርግላችሁ። የቤት እመቤት ነበሩ፣ ያው የቤት እመቤት ነበረች። አባታችሁ በመሰራ ላይ ነበር የተሰማሩት። አባታችን እኔ ህፃን ሆኜ ነው የሞቱትና ብዙውን ጊዜ ከወንድሞቼ ጋራ ነው የኖር ነው ወንድሞቼ ለስራ እንደደረሱ የሚሰሩትን ያው ኮንትሪቢዩት አድርገው ነው እዚህ ቤት የሚኖሩት። ጡረተኛ ነበረች ማለት ነው፣ የአባታችንን ጡረታ እና አንድ ወንድምም እንዲሁ ነበረን የሞተና የእሱን ጡረታ፣ በዛ ነበር የምንተዳደረው። የቤት ኪራዮችም ነበሯት፣ ደርግ እስከሚወርሰው ድረስ ማለት ነው። ይሄ አሁን ከውርስ የቀረው ነው የተረፈው ቤት ነው አሁን ያለንበት ግቢ። አው ይሄ ከውርስ የተረፈው ቤት ነው ያለንበት ግቢ በነገራችን ላይ ወደዚህ ስራ ስንመጣኛ ራሱ የምናከራየውን ይሄ ቢሮ ለምሳሌ የተከራየ ነበር፣ አስለቀቀን ወደዚህ ስራ አስገባ ነው። ሱቅ ነበረን እዚህ ጋር የተከራየ እነሱን ማስወጥተን ኢንካም ጀነሬት እንዲያደረጉ የአረጋውያን ምርት የሚሸጥበት ብለን ብዙ ተከራዮቻችንን አስወጥተን ወደዚሁ ስራ ውስጥ ነው ያስገባ ነው ማለት ነው። አረጋውያን እዚህ ግቢ ውስጥ እናንተ መኖሪያ ግቢ ውስጥ ይረዳሉ ሲባል ምን ማለት ነው? ምን ይደረግላቸዋል? በቋሚነት እዚህ አይኖሩም፣ ግን ምን ይደረግላቸዋል? አረጋውያን በቋሚነት እዚህ አይኖሩም። ሲጀመር በነገራችን ላይ በአስር አረጋውያን የጀመር ነው። አስር አረጋውያን በሳምንት አንድ ጊዜ የምሳና ሻይ ቡና ፕሮግራም ነበረ። ከዛ በኋላ አባሎቻችን እየበዙ ድጋፍ እያገኘን ስንሄድ በየቀኑ የምሳ ፕሮግራም ለአስር አረጋውያን ሆነ ማለት ነው። ከዛ በኋላ ነበር የሆነው፣ ከስንት ወር በፊት ከአንድ አመት በፊት። ከዛ በኋላ ደግሞ እያስተዋወቅን እውቅና እያገኘን ብዙ ሰው ድጋፍ እያደረገልን ሲሄድ አስራ አምስት አደረግናቸው። አሁን ቀስ በቀስ ሀምሳ አረጋውያን እንረዳለን። አስራ አምስቱን የምግብ ፕሮግራም ስናደርግ በየቀኑ አምስቱ ቤድሬድን ናቸው። ቤት ድረስ ሄደን ቤት ለቤት ሁለት በጎ ፈቃደኞች አሉን። እነሱ ምግብ ይወስዱላቸዋል፣ ያበሏቸዋል፣ የሚያስፈልጋቸው ነገር ያደርጉላቸዋል። አስሩ እዚሁ ድረስ እየመጡ ተጠቃሚ ናቸው ማለት ነው። ሌላ አስራ አምስቱ ደግሞ ሄልፔጅ የሚባል ኢንተርናሽናል ድርጅት ሰራተኞቹ አረጋውያን ላይ የሚሰራ ዓለም አቀፍ ድርጅት ማለት ነው። ሄልፔጅ ኢንተርናሽናል ድርጅቱ ሳይሆን ፈቃዳችን የኛ የኢትዮጵያ ስለሆነ ሰራተኞቹ ስታፉ በየወሩ መቶ መቶ ብር አውጥቶ 1500 ብር ለ15 አረጋውያን በቀጥታ መቶ መቶ ብር እናከፋፍላለን ማለት ነው። ሌላ 20 አረጋውያን ደግሞ አሉ። በሳምንት አንድ ቀን ቡና ሻይ ፕሮግራም አለን። እዛ ፕሮግራም ላይ ይመጣሉ። በሙያቸው ጥጥ የሚፈትል ጥጥ ይፈትላል፣ ስፌት የሚሰፋ ስፌት ይሰፋል። እነሱን ተጠቃሚዎች ናቸው። ለምሳሌ በተለያየ ጊዜ የምናገኛቸው የአልባሳት ድጋፍ እስካሁን ያደረግንላቸው የብርድ ልብስ አልባሳት ድጋፎች የሕክምና ድጋፍ አላቸው ቅዱስ ሴፍ የሚባል በጎ አድራጎት ድርጅት ጋር በመተባበር የሕክምና ድጋፍ እናደርግላቸዋለን። በድምሩ ሀምሳ አረጋውያን አገልግሎት እንሰጣለን ማለት ነው። እንደምን አላችሁ። እድሜያቸውን በትክክል እንደማያስታውሱ ያጫወቱኝ ወይዘሮ አስማረች ዳምጠው ከተረጃዎቹ አንዷ ናቸው። እኔ ሸው ያውቁት እንደ የሸው ጊዜ የሶስት አመት ልጅ ነች ነው የሚሉኝ፣ አላውቀውም። እዚህ መረዳት ከጀመሩ ወይ ደግሞ እየመጡ መመገብ ከጀመሩ ስንት ጊዜ ወጣ ሁለት አመት ነው የሆነን። የመቼም ቅርብ ነው ልኩን አላውቀ አመት ምን እንዲሆነ እሷ ውዘው ሰብስበን ይኸው ውዘውን መገባለን ር መስል ሌላው አዛውንት አቶ ብርሃኑ ጌታነህም ስለሚደረግላቸው ድጋፍ ይናገራሉ። በየቀኑ እመጣለሁ፣ ጠዋት እመጣለሁ። የሚመጣውን ሰው አስገባለሁ፣ የሚወጣውን አስወጣለሁ። አስተናግዴ ያለሁ ውዬ እሄዳለሁ እና ስለዚህ ከዛ ቀጥሎ ያው ምግባችን እዚህ ነው ምሳችን ዛሬ አንድ ነው። ነገ አንድ ነው። በየቀኑ የተቀያየረ ነው የምንመገበው። ውድ የአረጋውያን የበጎ አድራጎት ማህበር በሀገር ቤትና በውጭ ባሉ የወይዘሮ ውዴ ፋንታ ልጆች የተጀመረና የቀጠለ ነው። በሀገር ቤት ሴት ልጃቸው ውቤ ወልዳ ማኑኤል በውጭ ደግሞ ታላቅ ወንድሟ ደመቀ ወልዳ ማኑኤል ማህበሩን ለማጠናከር ይሰራሉ። ኑሯቸውን በሆላንድ ያደረጉት አቶ ደመቀ ወልዳ ማኑኤል በስልክ እንደገለጹት ለዚሁ ተግባር የሚሆን ገንዘብ ለማሰባሰብ በሰሜን አሜሪካ በሚካሄደው የኢትዮጵያውያን ዓመታዊ የእግር ኳስ ውድድር ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ